ጎንደር ባለፈው እሁድ በታላቅ ሕዝባዊ ሰልፍ ብትጥለቀለቅም አጀማመሩም አፈጻጸሙም ሰላማዊ እንደነበር ተነግሮላታል። በሰልፉ ላይ የተነሱ አንዳንድ ነገሮች ቢኖሩም ሁኔታው ወዳልተፈለገ አቅጣጫ እንዳይሄድ የጸጥታ ኃይሉ የበኩሉን አስተዋጽኦ ማድረጉን አቶ መኳንንት መልካሙ የሰሜን ጎንደር ዞን ምክትል አስተዳዳሪና የጸጥታ ጉዳዮች ኃላፊ ለዶች ቨለ ገልጸዋል። የተለያዩ ስሜቶች በተለያየ መንገድ ሊንጸባረቁ ይችላሉ። ሰላማዊ እስከሆነ ድረስ ሰልፎችን ደግሞ በሰላማዊ መንገድ ማስተናገድ ለነኝህ ጉዳዮች ትኩረት መስጠት ፣ ህዝቦች ወደ ተሳሳተ መንገድ እንዳይገቡ የጸጥታ ኃይሉ ደግሞ የበኩሉን ሚና ተጫውቷል። አንደኛ ሰዎች በስሜት በተቋም ላይ በንብረት ላይ አደጋ እንዳያደርሱ መምከር፣ በሌላ በኩል ደግሞ ሰልፈኛው እርስ በርሱ እንዳይጋጭና ወደ አልሆነ ትርምስ እንዳይገባ ትኩረት ሰጥቶ የመከታተል ስራ ነው የሰራው። በጎንደርም ሆነ በተለያዩ የኢትዮጵያ ከተሞች የሚታየው ሰላማዊ ሰልፍም ሆነ የተቃውሞ እንቅስቃሴ ህዝቡ ለሚያቀርባቸው ጥያቄዎች ተገቢ ምላሽ ከመንግስት በማጣቱ ምክንያት የመጡ መሆናቸውን ነው የሰማያዊ ፓርቲ የህግ ጉዳይ ኃላፊ አቶ አዲሱ ጌታነህና የኦሮሞ ፌዴራዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ በተከታታይ የሚናገሩት። በተለያዩ ሚዲያዎች እንደተገለጸው በተለያዩ የሀገሪቱ አካባቢዎች ህዝባዊ እንቅስቃሴዎችና ህዝባዊ ተቃውሞዎች እየተቀሰቀሱ ነው። ይሄ ደግሞ ዋናው ምክንያቱ መንግስት ለሚነሱ የህዝብ ቅሬታዎች እና ጥያቄዎች በአግባቡ ምላሽ ባለመስጠት እንደሆነ ነው። አሁን የእኛ ፓርቲ የሚያምነው ተመላማዊ ሰልፎች መካሄድ ከጀመሩ ሰነባብተዋል። በተለይ ኦሮሚያ ውስጥ ምንት ወራት አልፈዋል። በጎንደር አካባቢም ለምሳሌ የወልቃይ ጠገዴ ህዝብና ተወካዮች ጥያቄ ማቅረብ ከጀመሩ ሰነባብተዋል እና ህዝብ ባለው ነገር ላይ ሰልፎችን እያካሄደ ጥያቄዎችን እያቀረበ ነው። የሰሜን ጎንደር ዞን ምክትል አስተዳዳሪና የጸጥታ ጉዳዮች ኃላፊ አቶ መኳንንትም በጎንደሩ ሰላማዊ ሰልፍ ላይ ከህዝቡ ከቀረቡ ጥያቄዎች በፍጥነት መልስ ሊያገኙ የሚገባቸው መኖራቸውን ተናግረዋል። ህዝቡ ለብዙ ጊዜ የሚጠይቃቸው እና በፍጥነት መወሰን የሚገባቸው ያልተፈቱና ያልተወሰኑ ጥያቄዎች አሉ። አንዳንዶቹ መወሰን እየተገባቸው የቆዩ ናቸው። አሁንም ቢሆን ይወሰናሉ፣ መፍትሄ ያገኛሉ ብዬ አስባለሁ። በዴሳ ቆቦና አወዳይም በመሳሰሉ በተለያዩ የምስራቅ ሐረርጌ አካባቢዎች ሰላማዊ ሰልፎች የቀጠሉ ሲሆን ሰዎች በጥይት እንደተመቱ የሞቱ እንዳሉም የሚያሳዩ መረጃዎች በማህበራዊ መገናኛ ዘዴዎች እንደሚሰራጩ ጠቅሰን እውነታውን የጠየቅናቸው አቶ ጥሩነ ጉዳዩን ለመንግስትም ሆነ ለዓለም ማህበረሰብ በማሳወቅ የኃይል እርምጃ እንዲቆም ጥሪ ማድረጋቸውን አመልክተዋል። ይሄ መንግስት እንደዚህ አይነት ግድያዎችን እንዲያቆም ብለን ጠይቀናል። እኛ ጥያቄ ካቀረብን በኋላ እንኳን በዜጎች ላይ የተወሰዱ የግድያ እርምጃዎች አሉ። ለምሳሌ ሐምሌ ሀያ ሁለት ሺ ስምንት መግለጫ አውጥተናል። የዜጎችን ህይወት ለመታደግ አስቸኳይ ጥሪ እናደርጋለን ብለን ለዓለም ህብረተሰብ፣ ለኢትዮጵያ የፌዴሪ መንግስት፣ ለኢትዮጵያ ህዝቦች በሙሉ ጥያቄ አቅርበናል። በዴሳ ውስጥ በቀደም ዕለት ሁለት ወጣቶች ተገደሉ። ትናንትና ደግሞ በቀብር ላይ ተመሳሳይ የሆነ ግድያ ተፈጽመዋል። አክለውም በማንኛውም ክልል የሚገኙ ህዝቦች ህጋዊና ሰላማዊ ጥያቄ በሚያቀርቡበት ጊዜ የመንግስት ኃይሎች ሊተኩሱባቸው አይገባም የሚለው የፓርቲያቸው አቋም እንደሆነ ያመለከቱት አቶ ጥሩነ በጎንደርም ሆነ በሌሎች አካባቢዎች ከህዝቡ የሚቀርቡ ጥያቄዎችን ፓርቲያቸውን እንደሚደግፍ ገልጸዋል። የፊታችን እሁድ ባህር ዳር ከተማ ላይ ሰማያዊ ፓርቲ ሰላማዊ ሰልፍ ለማካሄድ መዘጋጀቱን ያረጋገጡት አቶ አዲሱ በበኩላቸው የሰልፉን ዓላማ ዘርዝረዋል። ዋናው ዓላማ የተለያዩ የሀገሪቱ አካባቢዎች የህዝብ ሮሮዎችና ብሶቶች እየተነሱ ነው። መንግስት ደግሞ ለዚህ ተገቢ ምላሽ እንዳልሰጠ ፓርቲያችን ያምናል። አሁንም ቢሆን ሀገሪቱ ወደ ባሰ እና የከፋ ቀውስ ከመሄዷ በ ምላሽ እንዲሰጥ ነው እና በዋናነት የሚነሱ የህዝብ አሮሮዎችን እንዲሁም የማንነት ጥያቄዎችን በአግባቡ ምላሽ እንዲሰጥ፣ ተቃዋሚ ፓርቲዎችም በሀገሪቱ የፖለቲካ ሁኔታ ላይ የራሳቸውን አስተዋጽኦ እንዲያደርጉ መድረኩን ክፍት እንዲያደርግ፣ ነጻ ሚዲያ እንዲመሰረት፣ የሚነሱትን ተቃውሞዎች ከማፈን ይልቅ በአግባቡ ህዝቡ ቅሬታውን የሚያቀርብበትን መድረክ እንዲያቋቁም፣ የፖለቲካ እስረኞች እንዲፈቱ፣ በሃይማኖት ነጻነት የጠየቁ ግለሰቦች በእስር ቤት ይገኛሉ። እነሱ መንግስት በጥቅሉ በሀገሪቱ ያለውን ምስቅልቅል መንግስት በአግባቡ እየያዘ ስለ አይደለ መፍትሄ እንዲሰጥ ጥያቄ ለማቅረብ ነው።